ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና መሰናዶው ጀምሯል። ዛሬ በጣም ደስ ብሎኛል። የሰራው ዛሬ እዛ የመጨረሻ ዝግጅቴ እዛ ከስፖርት ዘገባ ላይ የተወሰደ ድምፅና ምስል ነው የሰማችሁት እንዲሁም የተመለከታችሁት። ሌሎች ወጣት ተኮር ዘገባዎችን ይዘናል። የደንገረመ የምሽቱን መሰናዶው በመምራት ብርሃን ኃይሉ፣ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የአድዋ ድል በወቅቱ በጥቁሮች ሕዝብ ላይ የነበረውን እሳቤና ታሪክ የቀየረ የኢትዮጵያ ብቻ ሳይሆን የአፍሪካ ምልክት ነው የሚሉት በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪ ዶክተር ደቻሳ አበበ ናቸው። በቀጣይም ድሉን በሚገባው ደረጃ ማክበር እንደሚገባ አመልክተዋል። አስማማው ነው እሳቸውና የታሪክ ተመራማሪ ፕሮፌሰር አየለ በክሪን አነጋግሮ ተከታዩን አሰናቷል። በውጭ አሌውል የትርጉም ቅሰጣ የተለኮሰው የአድዋ ጦርነትና ኢትዮጵያውያን የተቀዳጁት ታላቅ ድል የአውሮፓውያንን የቅኝ ግዛት እሳቤ በወሳኝነት የለወጠ ስለ መሆኑ ይታመናል። በወቅቱ ከዳር ዳር ተነቃንቀው ለነፃነታቸው በህብረት የተዋደቁ ኢትዮጵያውያን ወራሪውን የጣሊያን ጦር ካሸነፉ እነሆ 128 ዓመታት ተቆጠሩም። በየአመቱ በአገር አቀፍ ደረጃ በድምቀት የሚዘከረው የአድዋ ድል መከበር የጀመረው ጦርነቱ ከተደረገበት 1888 ዓ ም ከሰባት ዓመት በኋላ ነው። የታሪክ ተመራማሪው ፕሮፌሰር አየለ በከሪ የአድዋ ድል ኢትዮጵያን ለመጀመሪያ ጊዜ ብሔራዊ ሆነው በህብርና በፍቅር በመነሳት የአገራቸውን ነጻነት መጠበቅ የቻሉበት ድል ነው ሲሉ ይገልጹታል። አድዋ በጣም ትልቅ የታሪክ ውጤት ነው። የአድዋ ድል በኢትዮጵያና በጣሊያን መካከል በተደረገ ጦርነት ኢትዮጵያ ማሸነፏን ብቻ የሚገልጽ አይደለም። አድዋ የሚያሳየን ምንድን ነው? በዛን ወቅት የነበረው የዓለምን ሁኔታ በምናይበት ጊዜ የቅኝ አገዛዝነት በጣም በተንሰራፋበት ጊዜ የኢሮፒያን ኢምፒሪያል ኃይል በጣም በሰፈነበት ጊዜ ነው ይሄ ድርጊት የተደረገው። ስለሆነም በዛ ስር ያሉትን ሁሉ በቅኝ አገዛዝ ስር ያሉትን ሁሉ ይመለከታል ማለት ነው። ጦርነቱ ድል ከተደረገ በኋላ በአጭር ጊዜ ውስጥ ሰበር ዜና ሆኖ በመላው ዓለም ተሰራይቶ ነበረ እና በተለይ አውሮፓያኖችን እጅግ በጣም ያስደነገጠ ታላቅ ድል ነው። ኢትዮጵያውያን ለመጀመሪያ ጊዜ ብሔራዊ የሆኑት በአድዋ ጦርነት ጊዜ ነው። ያ ብሔራዊነታቸው ደግሞ ከምንድን ነው የሚመነጨው? ከተለያዩ አውራጃዎች፣ ከተለያዩ ክፍለ ሀገሮች የክተት አዋጅ በታወጀ ጊዜ በሙሉ በሙሉ በሚባል ሁኔታ ያንን የክተት አዋጅ ተረድተው ተገንዝበው ያንን የታሪክ ወቅት ተረድተውት በሙሉ ዘምተው እንግዲህ ድል ልናገኝ ችለናል። እንግዲህ በዛን ጊዜ አንድነቱ እንዴት መጣ? ያ ህዝብ እንዴት ይህንን ሁኔታ በጣም አስጊ ነው ብሎ። ህዝብ ነው ያልኩት፣ እንግዲህ ያ ህዝብ በቋንቋ ሊለይ ይችላል፣ በሃይማኖት ሊለይ ይችላል። ግን አንድ ህዝብ ነበረ በዛን ጊዜ በተለይ አምባላጌ ጀምሮ ነው እንግዲህ አምባላጌ ላይ ነው መጀመሪያ ብሔራዊ የሚባል ጦር ጣሊያንን የገጠመው ለመጀመሪያ ጊዜ ያ እንግዲህ ብሔራዊ ማለት የተለያዩ ህዝቦች ብዝሃንም ቢሆኑ በሀገር ጉዳይ አንድ መሆናቸውን ያሳዩበት አምባላጌ ነው። ከዛ መቀሌ፣ ከዛ ብሎ መጨረሻ ላይ አድዋም ላይ ታይቷል። ከዚህ በፊት ያልታየ ህብረት፣ ከዚህ በፊት ያልታየ ትብብር አሳይተዋል። እና ያ እንግዲህ የእኛ ዘመናዊነት መገለጫ ነው ተብሎ ሊታይ ይችላል። በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ማዕከል የታሪክ መምህርና ተመራማሪ ዶክተር ደቻሳ አበበ ደግሞ ያለንበት ነባራዊ ሁኔታ ምናልባትም በበጎ ለምናየውም ለምናማርረውም ምናልባት ብዙዎቻችን የአድዋ ውጤቶች ነን ብዬ ነው የማስበው። ብዙ የታሪክ ባለሙያዎችም እንደዛ እንደሚለው አውቃለሁ። ቢያንስ ቢያንስ እንደ ትልቅ መገለጫችን ሊታይ የሚችል ሁላችንንም በጋራ ሊሸከም የሚችል ትልቅ ምልክት ነው። በቀጥታም ይሁን በተዘዋዋሪ በተለይ በኢትዮጵያውያን ደረጃ ሁሉም አሻራውን ያሳረፈበት አካታች ብለን ልንወስደው የምንችል ድል ነው ተብሎ ነው የሚወሰደው። ለአፍሪካውያን ይህን እንደ ምሳሌ ወስደው ወይም እንደ ምልክት ተወስዶ ሌሎች በጭቆና ውስጥ ያሉት መንገድ እንዳለ እንዲታያቸው ምክንያት ሆኗል ተብሎ ነው የሚወሰደው ወይም የአሸናፊነት መገለጫ ተደርጎ ይወሰዳል። ይሁንና ድሉ የአፍሪካውያንና የጥቁር ህዝቦች የድል ምልክት ሆኖ እንዲዘከር በሚያስችል መልኩ ክብሩንና ደረጃውን የሚመጥን ነገር ባለመሰራቱ የሚገባውን ያህል እውቅና አለማግኘቱን ዶክተር ደቻሳ ይናገራሉ። እውነቱን ለመናገር ያንን የሚመጥን ስራ ተሰርቷል ለማለት አስቸጋሪ ነው። ምናልባት እንደ ትልቅ ነገር ቀርቶ ይቅርና በአድዋ ላይ ኦቶሪቲ ነኝ የሚል የታሪክ ባለሙያ እንኳን ያለባት ሀገር አደለችም ኢትዮጵያ ማለት። እንደው ወጥ አድዋን ብቻ ከብዙ አንግል ያይ የሚችል እዛ ዙሪያ ያጠነጠነ እንደው ጠቀም ያለ ስራ የሰራ ሰውን እንኳን ማግኘት ከባድ ነው የሚሆነው። ሁላችንም በየአጋጣሚው ከሌላ የአገሪቱ ታሪክ ጋር እንዲሁ በወጣ ገባ ወይም በአገም ጠቀም አይነት ነገር ከመለካካት ውጭ እሱን ብቻ እንደ ትልቅ ኢሹ ተደርጎ በዛ ላይ ብቻ የሚሰሩ ባለሙያዎች እንኳን የሉም። ሌላው ትልልቅ ጉዳይ ቀርቶ እና ምናልባት እንግዲህ የኛው የኢትዮጵያውያን ባህሪ መገለጫም ሊሆን ይችላል ብዙ ጊዜ የሰራነውን ነገር ራሳችን የመመስከር በሱ ራስን ከፍ አድርጎ የማውራት እንዲህ እንዲህ አይነት ነገሮች ከባህሉም ጋር ብዙ የተለመዱ ጉምና ምናልባት ባት የዛ ትነጸብራቅ ይሆን የሚል ሀሳቡ ሁሉ ሽው ይልብኛል እንጂ አድዋ ሊነገርለት የሚገባውን ያክል የተነገረለት እንደውም ከኛ በላይ እኮ ሌሎች አካላት ናቸው ኦቶሪቲ ተደርገው ብዙም የሚሉለት የሚጻፍለትም የሚነገርለትም እንደው በሰው ልጆች ታሪክ ውስጥ እንደ ተርኒንግ ፖይንት ወይም እንደ ላንድ ማርክ ተደርጎ የሚወሰድ ድል እንደሆነ ሁሉም የሚነግሩን ሌሎች አካላት ናቸው እንጂ እኛ ባለቤቶቹ ያን ያህል ከፍ አድርገን የምናወራለት ድል አይነት አይደለም። ኢትዮጵያውያን የአድዋን ድል ተከትሎ ባሉት ጊዜያት አንድነታቸውን ከማስቀጠል ይልቅ ወደ ውስጣዊ ሽኩቻ መመለሳቸውን የታሪክ ተመራማሪው ፕሮፌሰር አየለ በከር ያወሳሉ። የድሉን ትሩፋቶች ጠብቆ ለሜድ ያልተቻለበት አንዱ ምክንያትም ይህ እንደሆነ ያብራል። እንግዲህ በዛን ጊዜ የተገኙትን ውጤቶች ወደፊት ለመግፋት ባለመቻላችንና ወድ ተመልሰን በቅድመ አድዋ ጊዜ የነበሩ የእርስ በርስ ጦርነቶች መባላት፣ ራሳችንን ማዳከም፣ እነዛ ሁኔታዎች እንደገና እያንጸባረቁ ማለቱ ማለት ነው። መሪዎቻችንም ሙሉ በሙሉ ሪስክ ወስደው ኢትዮጵያን እንደመለወጥ ፈንታ በትናንሽ ነገር ዲል በማረግ በተለይ የላንድ አሪስቶክራሲ መሬት ያላቸው ባላባቶች ጋራ ዲል በማድረግ እንደ ሌሎቹ ሀገሮች እንደነ ኮሪያ፣ እንደነ ቪየትናም እነዚህ በሙሉ እንደ ራሳቸውን ትራንስፎርም እንዳደረጉ ሀገሮች የራሳችንን ሳናደርግ ቀርተን ይኸው እስካሁን ድረሳለን ማለት ነው። ከአድዋ ድል ማግስት የተነሱ የመብት ጥያቄዎች መሆኑ የአፍሪካ የነጻነት ትግሎች አድዋን የተስፋቸው ምልክት አድርገው አርያነቱን ለማጉላት መሞከራቸውን ዶክተር ደቻሳ ይገልጻሉ። በአንጻሩ የድሉን በረከቶች በማጉላት ኢትዮጵያ የመሪነት ሚና እንዲኖራት ለማስቻል በወቅቱ የተሰራው ስራ ግን በቂ እንዳልነበረ ዶክተር ደቻሳ ይተቻሉ። ፓን አፍሪካዊነት ላይ ወይም ፓን አፍሪካኒዝም ላይም ምናልባት አሁንም ሌሎች ፈልገውት የመጡ እንጂ እኛ ወስደን እዛ ደረጃ ደረስነው አይነት መረጃ አናገኝም። በዛ ምክንያት ፓን አፍሪካኒዝም ሀሳቡ ሲጀምር ከሌላም አካባቢ ስለጀመር ምሳሌ የሚሆናቸው ታሪካዊ ክስተት ሲፈልጉ አገኙ። እነሱ አጎሉት እና በኋላ ላይ ያው የነበሩትን ነገስታት በተለይ አጼ ኃይለ ሥላሴ አንዳንድ ነገር እንትን ማድረግ ይችሏል እንጂ መነሻውም መድረሻውም ሊሆን ይችል የነበረ አንድ አሸናፊ ሀገር ትልቅ ነገር በእጁ የያዘ እሱ ነበረ ያንን ነገር ማጉላት የነበረበት። በኋላ ላይ ሌሎች አቀንቅነውታል የሚባለውንም የአፍሪካዊነት ስሜት በተለይ ወደ የተባበሩት የአፍሪካ መንግስታት የሚባል ሀሳብ ሁሉ እንደነበረ ይታወቃል። ወደዛ ሁሉ ለመሄድ የነበረውን እንቅስቃሴ ኢትዮጵያ በግንባር ቀደም የመራችው አድዋን ይዛ ማለት ነው ሀገር አልነበረችም። ከዓመታት በኋላ በቅርቡ መሀል አዲስ አበባ የተመረቀውን የአድዋ ድል መታሰቢያ ሙዚየምን ጨምሮ እየታዩ ያሉ ውጥኖች የአድዋ ድልን በማስተዋወቅ በኩል አስተዋጽኦ እንዳላቸው ፕሮፌሰር አየለ በከር ይጠቁማሉ። በይቀጥላልም ድሉም በሚገባው ክብር ለመዘከርና የአፍሪካውያን ምልክት እንደሆነ በሚዘልቅበት ደረጃ አልቆ መስራት እንደሚገባ ይመክራሉ። እስካሁን ይሄ ታሪክን መሸሽ ታሪክን ማዋረድ ማንኳሰስ ምክንያቱም ግዙፍ ነው፣ ትልቅ ነው። ብዙ ውስጡ እኔ አይቸዋለሁ፣ ጎብኝቸዋለሁ። መሻሻል የሚገባቸው ነገሮች አሉ፣ ግን በቃ ያ አድዋ ምን እንደ የሚመጥን ትልቅ ተቋም ነው ማለት ነው። ቋሚ ነው ማለት ነው። እና ያ እድል ይሰጠዋል ለሕዝቡ ሊማር ሊጠይቅ ሊመራመር የሚያስችለው ሁኔታ ተፈጥሯል ማለት ነው። ያንን ደግሞ በአዲስ አበባ መወሰን የለበትም። አንድ በሞባይል መልክ ያለበት መዞርና ህዝቡን ግንዛቤ እንዲኖረው ማድረግ አለብን። ሁለተኛ አድዋ በብዙ አይነት መልክ ሊገለጽ ስለሚችል ያንን የሚገልጹ ሌሎችም ቦታዎች፣ ሙዚየሞች መሰራት አለባቸው ብዬ አምናለሁ። አዲስ አበባ ዩኒቨርሲቲ የታሪክ መምህሩ ዶክተር ደቻስ አበበም ተመሳሳይ መልእክት አላቸው። አሁን የተወሰነ እድሜ ደረጃ ላይ የደረሰው ትውልድ የመጣበትን መንገድ አለ፣ በጣም ብዙ ውጣውረዶች አሉ ይህንን የሚረከበው ከዛ ከታች እየበቀለ ያለው ትውልድ ግን በተለይ ይሄ የአብሮነት ስሜቱን በደንብ ከተጎናጸፈ ከራሱ በላይ አሁን ከተቀመጠበት ሳጥን ውጪ ማሰብም እንዲችል ይሄ ጉዳይ አይደለም፣ እርስ በራሳችን ንሻማበት የሚገባ ወይንም አንደኛችንን የሚገፋ አንደኛችንን የሚያቅፍ ሳይሆን ለጥቁር ሕዝቦች በሙሉ ምልክት ነው ተደርጎ የሚወሰድ ድል ስለመሆኑ በግንባር ቀደምነት የትምህርትና የትምህርት ስርዓቱ ነው ማስኬድ ያለበት በመደበኛነት። ከዛ ውጭ በኢ መደበኛው ያው የትምህርት ቻናሎች አሉ። ሌሎቹም ቢሆኑ እንበል የሚዲያውም የመንግስት አካባቢ ያለው ሪቶሪክ ራሱ የፖለቲካ መሪዎች እነዚህ አሁን እንደ ላለፉት ሰላሳ ምናምን አመታት ይሄ ነገር ከመንግስት ባለስልጣናት አንደበት ላይ በብዛት አልነበረም። አሁን የአድዋ ዜሮ ዜሮ የተመረቀው እንግዲህ በጣም ትልቅ ጉዳይ ነው። ይህንን ነገር በደንብ ሊያሳይ የሚችል ኦልሞስት አድዋን መልሶ የማቆም አይነት እንትን ስለሆነ ያንን የሚያይ ከታች አሁንም የሚመጣው ትውልድ አድዋን በዛ አይን ይመለከተዋልና ወደፊት የኢትዮጵያውያንን አንድ ላይ የሚያስረን ምንኮራበት ብቻ ሳይሆን ሌሎችም እኛን እንደ መንገድ ጠራጊ ሊያዩን የሚያስችል ድል መሆኑን የሚያስመሰክር ሙዚየም መስሎ ነው የሚሰማኝና ያለኝ አስተያየት ይሄ ነው። ኢትዮጵያውያን የካቲት 23 ቀን 1888 ዓ ም በዓድዋ ተራሮችና ገመገሞች ላይ ኢትዮጵያን ቅኝ ለማድረግ ከመጣው የጣሊያኑ ጦር ጋር ለነፃነታቸው ተፋለሙ። የድሉ ምስራች የተሰማው ጦርነቱ ገና በተጀመረበት ማለዳ ነበር። ጦርነቱ እኩለ ቀን ገደማ ሲያበቃም በንጉሠ ነገሥቱ ዳግማዊ አጼ ምኒልክ የተመራው የጦቢያ ጦር የተሟለው ድል ባለቤት ሆነ። ይህ ክስተትም ያለምን ታሪክ የቀየረ ሆነ። በዘር ልዩነት ላይ የተመሠረተው የቅኝ ግዛት እሳቤና ትርክት በዓለም ዙሪያ እያፈለሰ ለግፋን ሁሉ የነጻነት ጮራና የተስፋ ራ ያሁኑ አስተጋባም። ይህ ድል ከተፈጸመ 128 ዓመታት ተቆጠሩም። ኢትዮጵያውያንም የቀደሙ አባቶቻቸውን መሥዋዕት እየዘከሩ የድል ባላቸውን እያሰቡ ይገኛሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥሮ የሚሰሩ ኢትዮጵያውያን ሴቶች ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸዋል። መብቶቻቸውን ለማስከበር የህግ ክፍተት አለ ብለዋል። ገብረ ሚካኤል ገብረ መድህን ዘገባ አለው። ኢትዮጵያ የቤት ሰራተኞችንና የፍልሰተኛ ሰራተኞችን መብቶች ለማስከበር እንደዚሁም በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ለመከላከል የወጡ አራት ዓለም አቀፍ ስምምነቶችን እንድታጸድቅ የሀገሪቱ የሰራተኞች ማኅበራት ኮንፌዴሬሽን ጥሪ አቀረበ። የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው በሚሰሩ ኢትዮጵያውያን ሴቶች ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸው መብቶቻቸውን ለማስከበር ግን የህግ ክፍተት መኖሩን ተናግረዋል። የቤት ሰራተኞች ያው በሀገራችን የሚመራ ህግልን በአሰሪና ሰራተኛ አዋጅ አይታቀፉም፣ ከቀጣሪያቸው ጋር ውል አይኖራቸውም፣ ስርዓት አልተበጀለትም። በመሆኑም ሰራተኞቹም የተቀጠሩበትን ስራ የማሟላት ከእነሱ የምጠበቀውን ግዴታም ለማወቅ እድሉም የለም። ይህንም መራ ህግ የለም። እነሱም ስበደሉ የሚጠይቁበት ህግ የለም። ችግሩን ለመከላከል እንዲቻል የኢትዮጵያ መንግስት በአለም ስራ ድርጅት የወጣውን ስምምነት ቁጥር አንድ መቶ ሰማንያ ዘጠኝን እንዲፈርምም አቶ ካሳሁን ጠይቀዋል። ኮንቬንሽን መቶ ሰማንያ ዘጠኝ የሚባል የቤት ሰራተኞችን የሚመለከት ነው። አንዳንድ ጊዜ የቤት ሰራተኞቹ አንዳንዶቹ ምዘሰርቆ ይሄዳሉ ወይም ደግሞ ሕፃናት ይገላሉ ተብሎ በየሚዲያ ሁሉ ጊዜ ይወራል። ነገር ግን ይሄን ማድረግ ወንጀል ነው። ይሄን ወንጀል ሁሉ መከላከል ማለት ነው ስርዓት ማበጀት ማለት ለዚህ ሴክተር። ለአሜሪካ ድምፅ አስተያየት ከሰጡት የቤት ሰራተኞች አንዷ ምናሉ ማሞ ከአስራ ሁለት ዓመቷ ጀምሮ በሰራተኝነት ማገልገሏንና አሁንም በተመላላሽነት በዚሁ ስራ ላይ እንዳለች ትናገራለች። ምናሉ በቤት ሰራተኝነት ባገለገለችባቸው አመታት በራሷ ላይ የደረሱትን የመብቶች ጥሰቶች ትገልጻቸዋለች። ብዙ ጊዜ የቤት ሰራተኞች የሚደርስባቸው ብዙ አይነት ጥቃቶች አለ። ለማንቋሸሽ፣ ደሞዝ ክልከላ፣ በቂ ረፍት አለማግኘት፣ በቂ ምግብ አለማግኘት፣ መደፈር አለ፣ ድብደብ አለ፣ እንቅስ ማጣት አለ። በዛ ሰዓት ላይ የምትወድቅበት ቦታ ላይ ወይም ቅስበተኛበት ሰዓት ላይ ብዙ ሀይለ ቃል እንደውም አንዳንድ ስለዚህ ከኃይለ ቃላት ልብ ውስጥ የሚገባ ቃል ሰው ከሚጥልብህ ልብህን ከሚሰብርህ ይሄ ዱላ ይሻላል። እኔ ይህን እንምለው ሁሌም ማለት ነው። ማለት የሚጣለው ቃል በጣም ከባድ ነው እና ህሊና በጣም ይጎዳሃል። እንደገና ደግሞ ሰርከህ ራሱ አጥጋቢ ሳትሆን በስራህ እንኳን ውጤታማ አይሆኑም፣ ደስተኛ አይሆኑም። እና በላይ ላይ ሰራተኛ የማምጣት አለ። ወዲያውኑ ሰራተኛ እንጥታው አንተማ ታቦሬት ትሄዳል። መውጫ ሰዓቱ አጉልሳል በሆነ ሰዓት ያባርራሉ። በግል ምክንያት ስሟ አየር ላይ እንዳይውል የጠየቀችው ሌላኛዋ አስተያየት ሰጪም ከአስር ዓመቷ ጀምሮ በቤት ሰራተኝነት እያገለገለች ማደጓንና በእኒህም ዓመታት ልዩ ልዩ የመብቶች ጥሰቶች እንደደረሱባት ታስታውሳለች። ለዚህም አንዱ ምክንያት በህብረተሰቡ ዘንድ ያለው የተዛባ አመለካከት ነው ትላለች። ቤት ውስጥ ያለ ሰው አብሮ ያደገ ሰው ሲያጠፋ ይጥፋ ምናምን ነገር የለም። ሰራተኛ ግን በሱተ ብርጭቆ እንኳን ብትሰራ ምን ያደናግርሻል? ነገር በቃ እሷን የማሰማቀቅ ነገር አለ። በተለይ ደግሞ ከአመጋገብ አንስቶ ሰው ከመገናኘት ጀምሮ ነጻነት የመነሳት፣ ለምሳሌ አንዲት የቤት ሰራተኛ ወጣ ጎዳና ላይ ጓደኞቿ ጋር ስታወራ ቢጠይ እንዲህ ምንድን ነው ይህቺ የቤት ሰራተኛ ጎዳና ወጣ እኮ ጭራሽ ገባች፣ እዛ ስታወራ የዋል ወሬ እንኳን የምትከለከልበት ሱቅ ዛ ከገዛች አንዷ ጥሩ ሰው ኑራ ሱቅ ብትልክ ያችኛዋ ሴትዮ ለምንድን ነው የእሷን ሰራተኛ ሽንግን ውጭ ውጭ ብለሻታል ማለት ነው። ህብረተሰቡ ላይ ለቤት ሰራተኛ ያለው አመለካከት ቤት ሰራተኛ እየበታችን ነው። በዚሁ ጉዳይ ለአሜሪካ ድምፅ አስተያየት የሰጠችው የአንድነት ኢትዮጵያ የቤት ሰራተኞች ኅብረት ፕሬዚደንት ሂሩት አበራ የቤት ሰራተኞች የሚሰጡት አገልግሎት ከፍተኛ ሆኖ እያለ ሥራው ግን በሕግ ዕውቅና እንዳልተሰጠው ገልጻለች። የአሰሪ ሰራተኛ ግንኙነታቸው በጣም ችግር ውስጥ የገባበት ሁኔታዎች አሉ። ሰብአዊ መብታቸው ይጣሳል። የቤት ሰራተኞች አሰሪዎችን በተመሳሳይ መልኩ ምቹ የስራ ሁኔታዎች ባልተፈጠሩባቸው ግንኙነቶች ወይም ደግሞ ብቁ ባልሆኑ የቤት ሰራተኞች ግንኙነት በጣም አስቸጋሪ የሚሆኑ የስራ መደብ ሆኖ እንዲቀጥል ሆኗል። ከዛም ባሻገር እንግዲህ ሙያው ዘርፉ እንደ ሀገር የሚያበረክተው አስተዋጽኦ የለም ብሎ ከማመን የተነሳ ይመስለኛል እና አገራችን ውስጥ ያሉ የቤት ጓደኞቻችንን ሪኮግናይዝ የህግ ማዕቀፍ ካላወጣንላቸው አንደኛ የስራ መደቡ እውቅና አለመሰጠቱ ብሎም ደግሞ የሚያበረክቱት አስተዋጽኦ ግምት ውስጥ አለመግባቱን ነው የሚያሳየው። ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ዜጎች ወደ ውጭ የምትልክ ሀገር ብትሆንም ዓለም አቀፍ የፍልሰተኛ ሠራተኞች ስምምነትንም ባለመፈረሟ በውጭ የሚኖሩ ሠራተኞችን መብቶች ማስከበር አልተቻለም ይላሉ አቶ ካሳሁን። ስለሚሄዱበት ሀገር በቂ ኢንፎርሜሽን አይሰጣቸውም። ስለሚሄዱበት ሀገር የስራ ውሏቸው ቀድሞ እዚህ ተሰጥቶ ታይቶ የምታይ የምታለፍ አልነበረም። ወደዚ ሀገር ከሄዱ በኋላም ብዙ ችግሮች ይደርሱባቸዋል። ይህም በህጋዊ መንገድ ሄደው ፓስፖርት ይነጠቃሉ፣ ከፎቅ ወረውረዋቸዋል፣ ይታሰራሉ። በዚህ ሀሳብ የምትስማማው ከአረብ ሀገር ተመላሽ የሆነችው እህ ተመለሰ ዓለም አቀፍ ጥበቃ የሚሰጥ ህግ ባለመኖሩ

ለመግደል ሙከራ የአይምሮሽ ሀይና ናት እና ለመግደል ሙከራ ስታደርግብኝ ነው ከቤት የጠፋው። ሶስተኛው ነገር ደግሞ በአበሻ እንደላለዋ ማለት ነው። በእሷ በኩል ከቤት እንድትወጣ አደረገችኝ ማለት እንድጠፋ አደረገችኝ። ከጠፋ በኋላ ደሞዜ ሙሉ እሷ ነበረች የምትወስዳው እና ለሶሪያ ድሸጠኝ እንደሆነ ከዛ ሶሪያው አዝኖ እንደለቀቀኝ ማለት የመሰል ሙከራ ሊያደርግብኝ ነበረ። በአምስት መቶ ዶላር ነበረ ሸጠችኝ እንደላለዋ ማለት ነው እና ይሄ ጥቃት ደርሶብኝ ነው የመጣሁት ሌሎቹን ዜጎች ብትወስዳቸው ፊሊፒንስ ባንግላዴሽን ከአፍሪካ ራሱ ጥቂት የሚባሉ ሀገሮች ከለላ አላቸው እኛ ደግሞ እሱም ከለላ የለንም ገባህ አይደል ስለዚህ ተጎጂዎች ነው ይሁን ነው ይህ ችግር መፍትሄ የሚያገኘው ኢትዮጵያ የፍልሰተኛ ሰራተኞችን አስተዳደር የሚመለከቱ የስምምነት ደንብ ቁጥር 97ና 143ን ተቀብላ ስታጸድቅ እንደሆነ አቶ ካሳሁን ተናግረዋል እነዚህም የፍልሰተኞች መብት እኛ ካከበር እሱን ኮንቬንሽን ካጠደል ከሌላ ሀገር ጋር ስንደራደርን ታውሩን ይሆነናል ወይም ደግሞ ማሳመን እንችላለን። ለምሳሌ ሄድን ከሌላ አሁን መንግስት አንዳንድ ጊዜ ከተቀባይ ሀገራት ጋር በሚደራደርበት ጊዜ እናንተ ኮንቬንሽን ፈርማችኋል ወይ የሚል ጥያቄ ይመጣል። ከመጣ ግን እኔ አክብር ያለው እናንተ ማክበር አለባችሁ። ለመደራደርም ትንሽ ጉልበት ያገኛሉ ማለት ነው። እና በብዙ መልኩ ኮንቬንሽኑ መጥበቁ ይጠቅማል ማለት ነው። አቶ ካሳሁን ለአሜሪካ ድምፅ በሰጡት ቃለ መጠይቅ በኢትዮጵያ መንግስት እንዲጸድቅ የጠየቁት ሌላው ዓለም አቀፍ ስምምነት በሥራ ቦታ ላይ የሚፈጸም ወሲባዊ ጥቃትንና ትንኮሳን ለማስወገድ የወጣውን ስምምነት ቁጥር 190 ነው። የዓለም አቀፍ ስምምነቱ መጽደቅ በሴቶች ላይ እየተፈጸሙ ያሉ ወሲባዊ ጥቃቶችንና ጾታዊ ትንኮሳዎችን ለመከላከል እንደሚያስችል አስገንዝበዋል። ባለፈው ሳምንት በአራቱም ዓለም አቀፍ ስምምነቶች ላይ ግንዛቤ ለመፍጠር በተዘጋጀ መድረክ ላይ የተሳተፉ የሥራና ክህሎት ሚኒስቴር ከፍተኛ የሥራ ኃላፊ ዶክተር ተካልኝ አያሌው መንግሥት በስምምነቶቹ ላይ ጥናት ካደረገ በኋላ ያጸድቃቸዋል ብለዋል። በአገራችን ዋናው እነዚህ አይነት ጉዳዮችን የሚያጸድቀው ሪቪው የሚያደርገው የሌቨር አድሚኒስትሬሽን አማካሪ ቦርድ የሚባለው ወይም ሌቨር አድሚኒስትሬሽን አድቫይዘሪ ቦርድ ነው። ነገር የሚቀበ ማለት በመጀመሪያ አማካሪ ቦርድ ወደ ተግባር እንዲገባ ስራ እንዲሰራ እነዚህ አይነት ጉዳዮች አቅጣጫ እንዲሰጥ ከዛ በኋላ ስቴፑን ጠብቆ፣ ቅደም ተከተሉን ጠብቆ ተጠንቶ አቅጣጫ ተሰጥቶ ያ ሂደት አለ ታቅታላችሁ። ኮንቨንሽኖች ዝም ብሎ አልጸጡም። የራሳቸው ስቴፕ አላቸው። እነዛን ተከትሎ ጥቅማቸው፣ ጉዳታቸው የሚያመጡት እድልና የአገሪቱ ተጨባጭነት ከግንዛቤ ውስጥ ገብቶ ይጸድቃሉና እዚህ አማካሪ ቦርድ ላይ እንዲቀርብ የራሳችን ጥረት እናደርጋለን። የተቋማቸው ዋና ዓላማ ዓለም አቀፍ ስምምነቶች በኢትዮጵያ መንግሥት እንዲጸድቁ ግንዛቤ መፍጠርና ከጸደቁም በኋላ መተግበራቸውን መከታተል እንደሆነ አቶ ካሳሁን ፎሎ አውስተው አሁንም መንግሥት እነዚህን ስምምነቶች እንዲያጸድቅ ዜጎች ግፊት እንዲያደርጉ ጠይቀዋል። ይሄን የሰብአዊ መብት አካል የሆኑትን ኮንቬንሽኖች እንዲጠርቅ ሁሉም ወገን ግፊት እንዲያደርግ በመንግስት በኩልም ይሄን ተቀብለው ቢፈርሙና ቢያጸርቁ ጥሩ ነው የምል አሳብ አለኝ። አመሰግናለሁ። በቤት ሰራተኞች ላይ የሚፈጸመው በደል ሊቆም ይገባል የምትለው ስሟን እንዳንጠቅስ የጠየቀችን አስተያየት ሰጪም መንግስትና ህብረተሰቡ በዚህ ላይ ሊሰሩ ይገባል ትላለች። መንግስት ትኩረት ሰጥቶ ለቤት ሰራተኞች የሚገዛ ህግ ማውጣት ግዴታ አለበት ብዬ አስባለሁ። በተጨማሪ ህብረተሰቡ ደግሞ ይህንን ስራው ስራ ነው የተከበረ ስራ ነው ሙያ ነው እህቶቻችን በአረብ ሀገር በባህር ወድቀው ከሚቀሩ ከዚሁ ከሀገራችን ላይ እንንከባከባቸው። ልጆቻችን ናቸው የእኛ ልጆች የት እንደሚደርሱ አናውቅም ብለው ልክ የራሳቸው ልጆች አስመስለው ተንከባክበው እንዲይዙ ህብረተሰቡን አደራ ማለት እፈልጋለሁ። የተጨማሪ ግን የቤት ሰራተኞች ራሳቸው መብቴ ምንድን ነው ግዴታዬ ምንድን ነው ብለው እንዲሰሩ እፈልጋለሁ። ከዚህ ቀደምም ኢትዮጵያ ዝቅተኛ የደመወዝ ወለል የሚወስነውን ስምምነት ቁጥር 131 እንድታጸድቅ ጥያቄ እንደቀረበ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ቀጣዩ መሰናዷችን ስፖርት ነው። ኤቢሳ ነገሰ ለሶስት ቀናት በስኮትላንድ ግላስጎ ሲካሄድ የቆየውን የዓለም የቤት ውስጥ አትሌቲክስ ሻምፒዮና በአጭሩ ያስቃኘናል። የዓለም የቤት ውስጥ አትሌቲክስ ሻምፒዮና በግላስኮ ሲካሄድ የነበረው በአሜሪካ የበላይነት ተጠናቋል። ኢትዮጵያ ከዓለም አምስተኛ ከአፍሪካ ደግሞ አንደኛ በመሆን ጨርሳለች። በሶስተኛው ቀን ፍጻሜ ውድድር ኢትዮጵያ ሁለት ወርቆችን አግኝታለች። በ800 ሜትርና በ1500 ሜትር ጽጌ ዱጉማ በ800 እንደዚሁም ደግሞ ፍሬወይኒ ሀይሉ በ1500 ለኢትዮጵያ ወርቅ አስገኝታለች። Let me be a matter. በዚሁ በ19ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ አትሌቶችንና እንደዚሁም አሰልጣኞች እና ቲም ሊደሮችን አነጋግረናል። ተከታተሉ። አትሌት ጽጌ ዱጉማ ዛሬ እንግዲህ በግላስኮ በ800 ሜትር ወርቅ ለኢትዮጵያ አስገኝተሻል። እስቲ የነበረውን ሁኔታ ንገሪኝ፣ እንዴት ምን ተሰማሽ? የመጀመሪያ ሱ በመሆኑም ደግሞ ያለውን ፊሊንግስ ንገሪኝ። ዛሬ በጣም ደስ ብሎኛል። የሰራው ተያይ ለዛሬ ሮ ዚብ

ስለ ጽጌ አመጣጥ እንደውም ብዙ አትታወቅምና፣ እስኪ አሰለጣጥንን የመጣ ውጤት እንዴት ነው ብለህ ታስባለህ? አጠቃላይ በጣም የሚገርመው ከጽጌ ውጤት ጀርባ የሀገሩ ወኔ እንደው በስም መቶ አዲስ የመጣች ናት ብሎ ትኩረት አድርገው እኔንም መርጦ ውጤት ታመጣለች ብሎ እዚህ ጋ ድረስ የኢትዮጵያን ሕዝብ ለመሰገን ፈልጋለሁ። የአትሌቲክስ ፌዴሬሽኑ በጣም ከልብ አመሰግናለን። በዛ ላይ ትሬዲንግም በሚገባ እኔ በምሰጣት ፕሮግራም ልክ ትሰራለች። የአሰልጣኝን አክባሪ፣ ስራዋን አክባሪ፣ ሰው አክባሪ ናት። በሚገባ ትሬዲንግ ሰርታ በጣም ደስ ትላለች ባህሯ ተግባሯ የሚያስደስት ነው። በቅድሚያ ሁላችንም እንኳን ደስ አለን ለማለት እፈልጋለሁ ምክንያቱም በተገኘ ውጤት ሁላችንም ደስ ብሎናል። እንግዲህ እንደሚታወቀው ይሄ አስራዘኛው የዓለም ቤት ውስጥ ውድድር ከፍተኛው ፍክር ሲታይበት የነበረ ነው። እኛም ተዘጋጅተን እንደመጣን ሁሉም ሀገር በጣም በጥንቃቄ ተዘጋጅቶ የመጣበት እና በጣም እንዲሁም ይህን የማይባል ድምቀት ነው የነበረ ውድድር እንደመሆኑ መጠን ዓለም አምስተኛ ሆነን ጨርሰናል። እንደ አፍሪካ ደግሞ ቀዳሚ ሀገር ሆነን ጨርሰናል ማለት ነው። የተገኘው ውጤት ቀላል አይደለም። በተጓዳኙ ደግሞ ለሚቀጥለው ዓለም ዋንጫ፣ ለሚቀጥለው ፓሪስ ኦሎምፒክ ራሳችንን እንድንበደም ተጠንቅቀን እንድንዘጋጅ ያመላከተን ሻምፒዮን ነው ለማለት የሚታየውና ትናንት በነበረ ነገር ላይ በተለይ ጉዳፍ በተወዳደረችበትና ብር ባገኘችበት ነገር ላይ መጠነኛ የሆነ ቴክኒካል የሆኑ ስህተቶች ትንሽ ዋጋ አስከፍለውናል እንጂ ምናልባት እሱ ላይ ወርቅና መጣ ነበር። ወንዶቹ ማክሲመም ፈርታቸውን ተጠቅሞ ነገሮችን ማድረግ ችለዋል። ዛሬ ላይ ስንመጣ ግን እጅግ በጣም ደስ የሚል ነበረ። በተለይ ከቴክኒኩ ባለፈ ታክቲኩ ላይ በዛ አድርገው እየሰሩ ሴቶቹ የነበራቸው መቀባበል አንዷ ስታከር አንዷ ተከታተሉ የነበሩ አትሌቶችን ይይዙበት የነበረውበት ታክቲካል ይሄ በተለይ ከማሰልጠኞች የተሰጣቸው ነገር የመተግበር አቅማቸው እጅግ በጣም ጥሩ ነበርና ከዚህ ጋር ተያይዞ እንግዲህ የመጣው ውጤት አይተናል። እግዚአብሔር ይመስላለት ከጽጌ ልጀምር። ከመጀመሪያ ውድድር የመጀመሪያ ወርቅ ካገኘ ነው። አትሌት ጽጌ በ400 ሜትር የምትሮጥ ብዙ አመት አገር ሞክላ ትሮጥ ነበር። በዚህ ፊልድ እና በዚህ አመት ነው ወደ 800 ሜትር የመጣቸው እና እናውቅ ነበር ወደ 400 እንድትቀየር፣ ከ400 ወደ 800 እንድትቀየር ከፍተኛ ግፊት አሰልጣኞችና አብሮ ስፖርት የሚያደርጓት ተባብረው ወደዛ ፊልድ ካስገቧ በኋላ ትልቅ ውጤት እንደምታመጣ በትሬኒንግ እናውቅ ነበር እና ኢትዮጵያ ላይ ለመጀመሪያ ጊዜ በኢትዮጵያ መሬት ላይ አንድ 59 በመሮጥ የመጀመሪያ ሰውነች። እና እቺ ልጅ ለኢትዮጵያ ያልተደፈረውን የ800 ሜትር የመጀመሪያ አትሌት እንደምትሆን ተስፋ አርገን እሷን ለዚህ ውድድር የሚያበቃት ዝግጅት ስናደርግ ነበር እና እግዚአብሔርም ረዳን፣ ተሳካለን፣ ሚኒማ መጣች፣ ኳሊፋይ ሆነች። ላስት ሞመንት ላይ ነው ሊፋ ያደረገችው እዚህ መታ ደግሞ የሆነ ነገር እንደምትሰራ ኤክስፔክት አድርገናል። በዛ ፈጣን ሰዓት ነው የሮጠችው የኦሎምፒክ ሚኒማን አሟልታለች። እና በዚህ ፊልድ ኢትዮጵያ ለመጀመሪያ ጊዜ ወርቅ መውሰዷ ነው። ቀጣይም ደግሞ ለኦሎምፒክ እንግዲህ ትልቅ ተስፋ ያላትን ልጅ አግኝተናል። እንደ ቲምም እንደ ማኔጅመንትም ደስ ብሎኛል። ቲም ኢትዮጵያንም እንኳን ደስ ያላችሁ ልማል። ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት እንገናኝ። ቀናስጥል